የአሜሪካ ድምፅ ራዲዮ፣ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ አድማጮቻችን፣ ዛሬ በሳምንት ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መረጥ መረጥ አድርገን በድጋሚ እናስደምጣችኋለን። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በሳምንት ውስጥ አበይት ትኩረት አግኝተው ከነበሩ የአሜሪካ ድምፅ ራዲዮ ዝግጅቶች መካከል አንዱ ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቆይታ ነው። እስክንድር ፍሬው ከጠቅላይ ሚኒስትሩ ጋር ባደረገው ቆይታ የተለያዩ ወቅታዊ ጉዳዮች ተነስተው ምላሽ ተሰጥቶባቸዋል። ከእነዚያ መካከል የተወሰኑትን አሁን በድጋሚ አስደምጣችኋለሁ። አብራችሁን ቆዩ። በለውጡ ተደስቶ አደባባይ የወጣው ለርሶ ያለውን ድጋፍም በስፋት የገለጸ ሕዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ሕዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለዎት እርሶ? መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንወሰደው። ባላ ሚስት ሊጋቡ ሰርግ ሲሰርጉ፣ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ዕለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያን ትዳር የማጽናት የማቆየት ጉዳይ ሜይንሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜይንሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው አምስት አመት አስር አመት እንዲቆይ የነሱ ስራ ነው፣ ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችለት ልብሳችን ያምር ነበር፣ የሰርጋችለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5፣ 10፣ 15፣ 20 አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም አስረኛ ሀያኛ አምሳኛ ዓመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ሚስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳትፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያዩ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊስ ሰነድ ሆነው ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታም በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርስቲ ቦርዶች ላይ አብዛኛውም የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስቅስ እያል ብዙዎቹን የሚያሳትፍ መንገድ እየሄድ ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ነው ስራ የምንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥተው በመስራት መደመጥ ይቻላል እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል። ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድን ነው ምላሽዎት? ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎ ያመጡት እየጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርአት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያሰቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአደግ ውጭ የውጭ ልምድ ያላቸው ሰዎች በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግባት ተወስዶ ስራ የሚሰራውና ኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግብአት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት፣ ብዙዎች ተሳትፈው ኦውን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም። የ27ቱን ዓመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 ዓመታት የኃይል ሚዛኑ ወደ ህወሀት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ከቦርድ ጠቅላይ ሚኒስትር ኢትዮጵያዊ እባብ ያየ በልጥ በረየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ ዓይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ቢመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን፣ ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለውና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዛ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም። sauraron Gabina VOA. Shirin Gabina. Belajar gol, belajar gol, belajar ዛሬ ባከተምነው ሳምንት የአፍሪካ ህብረት የተመሠረተበት አስራ ስምንተኛ ዓመት ተዘክረዋል። የአፍሪካ ህብረት ሲነሳ በዚሁ ሳምንት ከ56 ዓመታት በፊት የተመሠረተውን እናት ተቋም የአፍሪካ አንድነት ድርጅትን ውለታ ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመሠረት ሂደት ውስጥ የኢትዮጵያ ሚናም ተመዝግበዋል። ይህንን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ ውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን በድጋሚ እናስደምጣችኋለን። ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ እየባሰ ልዩነቱ እየሰፋ እየሰፋ መሄድ ጀምሮ ነበር። እንደ አጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ስለነበርኩ ሁለቱም ጋር ስብሰባ እንድንካፈል ጥሪ ይመጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዚያ ጊዜ መቼም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው የጊዜው የኢትዮጵያ ንጉስ ነገስት የነበሩት ቀዳማዊ ሥላሴ ነበሩ። በሳቸው ምክንያት ይሄ የመከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛ ወዳለው ሞሮቪያ ግሩፕ የሚባለው ሌጎስ ላይ ስብሰባ ያደርግ ነበረ። እዛ ሄድን። ጥሩም ቀድሞ ስለደረሰን ሄድንና ለአንድ ቀን ንጉሥ ነገሥቱ መጡ። ቀጥሎ ያለው የሞሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዛ በኋላ ደግሞ ለካዛ ብላንካዎች ምን ብለናቸው ነበር? በዚህ አመት አንችልም፣ በሚመጣው አመት ስብታችሁ ተከፋይ ነው ያለን ብለን ነገራቸው ነበር። እንደ አጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዚያው ስብሰባ እንዳለቀ ፕሬዚደንት ሴኩቱሬ የነዚህ የጊኒ ፕሬዚደንት የነበሩት በጊዜው በጣም ተወዳጅ ፕሬዚዳንት ነበሩ። በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪ ተደረገላቸው አደረግላቸው በዛ ጊዜ ንጉሠ ነገሥቱ አስመራ ነበሩ። በጥር ወር ነው አስመራ መጡ። ከመጡ በኋላ የጊኒ ፕሬዚደንት አሳመናቸው። ያሳመናቸው ምንድን ነው ይሄ የአፍሪካዎች መለያየት እየሰፋ ጊዜ ከሰጠው ቁጥር እየባሰ በኋላ መመለስ ያቅታልና አሁኑ መቅጨት አለብን። ስለዚህ እኛ የሚመጣው የሌጎስ የሚመጣው ዓመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ትተባበሩን አላቸው። እሽ አሉ። ከዛ የጋራ ኮሚኒካ ያወጣል። የጋራ ኮሚኒካ እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል የሚል ወጣ። በዚሁ መሰረት እሳቸው የካዛብላንካን ወገኖች ላግባቡ እኛ ደግሞ በበኩላችን እነዚህ የሞሮቪያንና ደግሞ የካዛብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተለያየም በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሠ ነገሥቱን ደብዳቤ ይዤ እኔ በየካፒታሎቹ በየመናገሻ ከተማዎቹ መዞር ጀመርኩ። በጊዜው ለጊዜው በዛ ጊዜ ልዩ ጻፌ አቶ አያሌ መንደፍሮ ይባል ነበር። እሱ ከእሱ ጋር ነበር ተካይሮ ጀምረን በሰሜን አፍሪካን አዳርሰን ከዛ ምዕራብ አፍሪካ ሄደን ደብዳቤዎች ሁሉ አዳርሰን ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩኝ። እንዳጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱም ደግሞ ድጋፍ ነው። እንድቀበላለን እንመጣለን የሚል ነው። በጊዜ የነበሩት ሰላሳ ሁለት ሀገሮች ነበሩ። ሰላሳ ሁለቱም አገሮች አዲስ አበባ ስብሰባ እንቀጥላለን ብለው መልስ ሰጡ በዚህ መሰረት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት ሀምሳ አምስት ነው በእኛ በስልሳ ሶስት በፈረንጃ አቆጣጠር አዲስ አበባ ሊሆን ይቻለ የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ። ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተሰማሩት እኚህ ተማሪዎች የሚያገኙት ትምህርት ጥራት ግን ጉድለት እንዳለበት የኢትዮጵያ መንግሥትን ጨምሮ የተለያዩ ተቋማት ቀደም ባለው ጊዜ ይፋ ያደረጓቸው ሪፖርቶች አመላክተዋል። እንዲህ ያለውን የሀገር ተግዳሮት ለመቅረፍ የኢትዮጵያ ትምህርት እንዲዘመን ብሎም ጥራቱን እንዲጠብቅ ትውልደ ኢትዮጵያን ሊያበረክቱ ስለሚችለው ሚና የመከረ መድረክ ከሰሞኑ በዋሽንግተን ዲሲ ከተማ ተስተናግደዋል። በመድረኩ ያየነውን የሰማነውን እናካፍላችሁ። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግሥት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግሥት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ፣ አዲስ አበባ 1900 ዓ ም የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከሚታየው ከዚያ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመሰሉ ቁሳዊ መስፋፋቶች በአንድ በኩል የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ የፈጠራቸው ሙግቶችና ምክክሮች በዓመታት ውስጥ ተከታትለዋል፣ ተመዝግበዋል። ይህ አውድ በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርገዋል። ትኩረታቸውን በትምህርት ላይ አድርገው የሚሠሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው። እሺ ስሜ ዶክተር በሉ መታፈሪያ ባላለው የምሰራው በናሽናል ኢንስቲት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ የትምህርት መሳሪያን መደገፍ ነው። ይህ የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻ እና እኛ በዲያስፖራ የምንገኝ በተለያየ የሳይንስ ኢንጂነሪንግ፣ ማቴማቲክስ ፊልድ ላይ ያለን ሰዎች ምንድን ነው ልናደርግ የምንችለው፣ የትምህርት ጥራቱን መጨመር እንዴት ነው የምንችለው ነው አላማችን። በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደብላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው። አንድ ማድረግ የምንችለው ነገር ቢኖር ምንድን ነው በሀገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾክ ኤን ቶክ የምንለው ነው፣ እና በኦንላይን የማስተማር ሁኔታ በጣም ውስን ነው። ኦንላይኑን ከተጠቀምን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ ከተማ ውስጥ ወለጋ ያለው ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖሯል። እኛ እኔ ያቀረብኩት ሙክ ስለሚባለ ማሲቭ ኦፕን ኦንላይን ኮርስስ የሚል ነው። አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተተኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የብ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አሰምተዋል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ልምድና ዕድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ። አንደኛው ይህንን እዚህ ያለን አምስት ሺህ ዴታቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት እያደረገን ነው። እሱ ፕላትፎርም የሚሰራው ነገር ምንድን ነው? ለምሳሌ በተለያየ ትምህርት ተቋማት ውስጥ የሚገኙ ዩኒቨርስቲዎች፣ ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው፣ ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኙበት ሰብጀክት ማተር ላይ እዛ ላይ አንድ አስተማሪ የሚፈልጉ ለአንድ ሳምንት ሊሆን ይችላል፣ ክራሽ ኮርስ ወይም ደግሞ ለአንድ ወር ሊሆን ይችላል፣ ለረጅም ጊዜ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ፣ ወይም ኢንፎርሜሽን ይልካሉ። የእኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም። አውስትራሊያም፣ ኢንዲያም፣ ካሊፎርኒያ ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛውር ተገናኝተው ያንን ነገር የማድረግ ይቻላል። ማለት መድረኩ በሶስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉ ሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው። መቸም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበረበት። ገና ሀሁ እኮ ብሎ ነው የተጀመረው በአጼ ኃይለስላሴ ጊዜ። አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ባልተዳረሰባቸው ጭምር በተለይ እንዲህ ትምህርት እንዲዳረስ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል። ባይሆንም ይዳረሳል ብዬ ተስፋ አደርጋለሁ። ዶክተር አበበ ከበደ የማኅበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከአስር ዓመታት በላይ የትምህርት ቁሳቁሶችን ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መስራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልገው ግተውኛል። አሁን ዘመቻው እንደት ነው? አሁን የሚቀጥለው ዘመቻ ልንገርህ እንዴት እንደሆነ፣ ባለፈው ዓመት የሰራውን አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፔሪየድ ዘመቻ ይካሄዳል። ዘመቻ አሁን እንዴት ነው ኦርጋናይዝም እናደረገው? ሀብታሙ ኢትዮጵያ ሄዳለ ለገና ትባላለ። አሁ ሄዳለሁ ቃል በል ሁለት ሰዓት ሶስት ሰዓት አለ እንደው ቮለንቲር የምታደርገው። እሺ ካልክ በጣም ኢንፎርማል ነው። ኦኬ፣ እሺ ካልክ ዞሮ ዞሮ ኢትዮጵያ መሄደ አይቀር ማለት ነው። ያችን ሁለት ሰዓት ከሰጠህን ከሆነ ትምህርት ቤት ጋር እናገናኘና የምትፈልገውን ነገር ሰርተህ አግዘህ ምንብለት መጠል በምን አለፋ አስትሮፊዚክስ በለው ማቴማቲክስ በለው በሜዲሲን በምን ያሉ ተሰባስበን እንዲህ ተጠራርተን ማለት ነው ወደ ኢትዮጵያ እንሄዳል። እንግዲህ ፕሮሰስ አለው ግን እዛ የሚቀበልህ ያስፈልጋል። ዝም ብለህ ሄደህ በራንኳ አክተሽ አሁን ሌክቸር ላድርግ ብትል እዛ አይቀበሉ ማን ነው የሚልህ። እና ውስጥ ለውስጥ ግን እንገናኛለን። ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ፣ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደጠቀሰው በአሁኑ ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላድ አልሆነም። ኢትዮጵያ መንግሥት በኢትዮጵያ አቆጣጠር ከ2008 ዓ.ም እስከ 2012 የትምህርት ዘርፉን ለማሳደግ ስለ ዘረጋው መርሃ ግብር የድርጊት ዕቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው የታዩ የተጠበቀውን ያክል ዕውቀት ያለመጨበጥ፣ ውጤት ያለማምጣት፣ ትምህርትን ማቋረጥና መደጋገምን የመሰሉ ችግሮች የትምህርት ጥራት ግብዓቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለ መሆናቸው አትተዋል። ተሰጥኦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው እየተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ፣ በተለያየ የሥልጣን ደረጃዎች ላይ የሚያገለግሉ ትውልድ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በእርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል ነበር።

እያለ ሲመክረኝ፣ እየተማረረ ውሻ አይን አቅፌ ይጫወት ነበረ። ቢመክረኝ አልሰማው፣ ብስጭቱ ባሰ፣ ትቶኝ ገባ ከቤት እያለቃቀሰ ዋ። እንዲህ ሲል መከረኝ፣ ግን ተማር ልጄ ተማር ልጄ I I'm a ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው እያዳመጣቸው ያላችሁት። አድማጮቻችን፣ የኢትዮጵያ ሙዚቀኞች ስራዎቻቸውን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ያስችላችኋል የተባለ የስልክ ላይ የመገበያ አገልግሎት ትናንትና ይፋ ተደርጓል። አውታር ከተሰኘው አገልግሎት ጀርባ ታዋቂዎቹ የሙዚቃ ሰዎች ኤልያስ መልካ፣ ኃይሌ ሩትስ፣ ጆኒ ራጋ መኖራቸውን ጋቢና ተረድቷል። ስለ አገልግሎቱ የተወሰነ መረጃ እንዲሰጠን በማሰብ ከድምፃዊ ጆኒ ራጋ ጋር አጭር ቆይታ አድርገን ነበረ። የዋዜማው ላይ ቆይታችን የተጀመረው የአገልግሎቱን ዓላማና ግብ እንዲያስረዳን በመጠየቅ ነው። እሺ ዓላማው ወደ አምሳ ዓመታትም ወደ ርቀን ሲሄድም የኢትዮጵያ ገዚ ባለሙያዎች የሙዚቃ ባለሙያዎች ከሰሩት ስራ ሲስተሙም የነበረበትን ሲስተም ነጋዴዎች፣ አርቲስቶቹ በሰሩበት ስራ የሚጠቀሙበት ነው እንጂ የዛም ነው። ብዙ ጊዜ ስለ ሙዚቀኛ ስንሰማ በጣም ትንሽ እንኳን ችግር ሲገጥመው ሲታመም፣ መታ ከሚያጥፎ ምናምን እንደዚህ አረፈ ወይ ምናምን ሲባል መጥፎ ዜናዎችን ስንሰማ የነበረው ማለት ነው። ያ የዛው ሁሉ መነሻ ምንድን ነው? ባለሙያው በመብት የተጠቀመ አልነበረም። የባለሙያን መብት ሲጠቀምበት የነበረው ደግሞ ነጋዴው ነበር። ከሙያው ጋር ምንም ግንኙነት የሌለው ነበር ማለት ነው። ያላለፉት ላለፉት አምስት አመታት ተካሂዷል። እኛም ቀና ብለን ያየናቸው ትላልቅ አርቲስቶች ምንም በሙያቸው አልተጠቀሙም። እኛም እዚህ እዚህ ድረስ መጥቶ እኛም በእኛ ጀኔሬሽን ያሉትን ከሙዚቃ ከፊዲያችን ምንም ነገር አንጠቀምም። ሲስተሙ ሞር ፓይሬሲዮን የሚያበረታታ ነው። ስለዚህ ይህም በሙሉ ችግር የሚፈታ ሌላው አለም የደረሰበት ትዌንቲ ፎር ሰቨን ሙዚቃ የሚሸጥ ሀያ አራት ሰዓት ሙሉ ሙዚቃ የሚያስተዋውቅ ከሀምሳ ፐርሰንት በላይ ለአርቲስቶች የሚከፍል ማንኛውም ባለሙያ በሰራው ልክ የሚጠቀምበት ቅጅ መብትና ተዛማጅ መብቶችን በሙሉ አክመ የኋላም ተመልሶ ሰላሳ አርባ አመትም የሰሩት እያንዳንድ ሙዚቃ ላይ የተሳተፉት ሰዎች በሰሩት ልክ እንግዲህ አንድ ሙዚቃ ላይ አምስት የስራ ድርሻ አለ፣ በተለምዶ ህጉም የሚያውቀው ማለት ነው። ዞሮ ዞሮ እነዚህ ስራዎች ላይ በሆነ የተሳተፉ ሰዎች ወደ ኋላ ተመልሶ የሚከፍል አዲስ የሙዚቃ መገባበያ ስርዓት። አገልግሎቱ እንግዲህ አዲስ እንደመሆኑ መጠን ሰዎች እንዴት መጠቀም እንዳለባቸው አያውቅ ይሆናልና እስቲ እንዴት ነው አገልግሎቱ የሚሰራው ሙዚቃውን ለመሸጥ የሚፈልጉ ሙዚቃውንም ለመግዛት የሚፈልጉ ሰዎች እንዴት ነው ሊጠቀሙበት የሚችሉት የሚለውን እስቲ ባጭሩ ንገር። ቀላል ነው ቀላል ነው። ስልክ ዞሮ ዞሮ አሁን ስልክ ላይ ቴክኖሎጂዎች በጣም በብዙ ቦታ ላይ በህዝብ ተለምደዋል ማለት ነው። እና ኖርማሊ ወጣቱ እንደዚህ አይነት አፕሊኬሽኖችን ባያገኝም፣ በፌስቡክም፣ በተለያዩ ሶሻል ሚዲያዎች ምክንያት ስልክ ላይ ብዙ ልምድ እያገኘ ነው ማለት ነው። ይሄ በጣም ቀላል ነው። በአፕሊኬሽን መንገድም በአፕሊኬሽን መንገድ ቀርቧል አንድሮይድ ስልክ ላላቸው ሁሉም አይነት ስልክ ላላቸው ይፈልጉትን ሙዚቃ በአልበምም በሲንግልም መርጠው የሚገዙበት ነው። የሚፈልጉትን መረጃዎች በሙሉ ያገኙበታል። እዚህ ከሙዚቃ ከኢንተርቴንመንት ጋር ግንኙነት ያላቸውንም ዜናዎች ያገኙበታል ማለት ነው፣ እና አጠቃቀሙ በጣም ቀላል ነው። ለአርቲስቶች ደግሞ አብሶ ነገ በምናደርገው ትልቁ ዝግጅት ነገ ከዛሬ እዛ ውስጥ ገብተን ዝርዝር መረጃዎችን የፈጠን አልነበረም። ነገ ግን ላውንቺንጉን ስናደርግን ይህን መረጃ ለአለም በቀጥታ በፌስቡክ በኩል ቀጥታ ይተላለፋል። በነጋታውም ፋና ቴሌቪዥን ላይ ነገ የምናደርገው ዝግጅት ይታያል። ስለዚህ ለሁሉም ተጠቃሚ ሆነ ለአርቲስቱ ሙዚቃው እንዴት አድርጎ እንደሚያመጣ፣ ከሙዚቃው እንዴት እንደሚጠቅም፣ ብሩ እንዴት እንደሚሰበስብ፣ የመሳሰሉት መረሶች በሙሉ ነገ ግልጽ እናደርጋለን። አገልግሎቱ መቼ ይጀመራል? የኢንተርኔት ሽፋንና መሰል ችግሮች ሊያውኩት ይችላሉ። እንዲሁም ደግሞ በእነማን ሙዚቃ ይጀመራል የሚለውን ንገረኝ። እሺ፣ አገልግሎቱ ነገ በሸራተን ሆቴል በምናደርገው የላንችን ስነ ስርዓት ላይ በምን ለዋለም ይጀመራል ማለት ነው። በተለምዶ አሁን ደግሞ በዚህ ሰዓት ደግሞ ሀገር ውስጥ ያለው የኢንተርኔት ኮኔክሽን በጣም ማደጉ የማደጉን ምክንያት ነው። እኛን ይህን በኦንላይን የመክፈያ መንገድ ሳይኖረን በኦንላይን ግን ሙዚቃችን ሲዘረፍ የነበረበት ዋና ነጠል ኮኔክሽን መኖሩን ነው ለዚህ የሚደርስ ። ስለዚህ ይህን አገልግሎት ለመስጠት የሚያችል ኮኔክሽን አለ። ሁለተኛ ሙዚቃዎችም ለዚህ ተብለው ስለሚዘጋጁ በሰከንዶች ውስጥ አንድ ሙዚቃን ዳውንሎድ ማድረግ ይቻላል። ያላለፉት ሁለት ሶስት ወራት ስፔስ ያደረግነው እና የሞከርነው ነገር ነው። የሙዚቃዎቹ ዋጋ ይታወቃል ማለት አንድ ሙዚቃ ዳውንሎድ ለማድረግ ስንት እንደሚከፍሉ ሰዎች ያውቃሉ ወይስ ገና ለወደፊቱ ነው የሚተመነው ዋጋው? እሱ እሱ ነገ ነገ እሱ በሙሉ ተቀምትን ተብሏል። እኛ መጀመሪያ ያየነው ነገር ተጠቃሚው ህዝብ መንገድ ላይ አሁን ሲዲ ከሚገዛበት ዋጋ በጣም በጣም ያነሰ እንዲሆን እንፈልጋለን። አርቲስቱ ደግሞ ከአንድ ሙዚቃ ከሚጠቀምበት ጥቅም በጣም የተጨመረ ጥቅም ያገኛል ማለት ነው። ከአንድ ሙዚቃ ቅድም ለጠየቀኝ ጥያቄ እና በዚህ አፕሊኬሽን ላይሆን እነማን ሙዚቃ ይጀምራል የሚለው እንዳልነው ከጥቂት ጊዜ በኋላ ላለፉት ሰላሳ አርባ አመታት፣ የሚሰሩ ሙዚቃዎች ይጨመሩበታል። ግን አሁን ላለፉት ሶስት አራት አመታት ሀገር ሶስት ሲወጡ የነበሩት አልበሞች ሲንግሮስ እነሱ በእነሱ ሙዚቃዎች እንጀምራለን። ድምፃዊ ጆኒ ራጋ ስለሰጠኝ ማብራሪያ በጣም አመሰግናለሁ። ይቅናችሁ፣ መልካም ጊዜ እስካሁን ድረስ አብራችን ስላመሻችሁ እናመሰግናለን፣ አድማጮቻችን። ከሰኞ ጀምረን በአዲስ መንፈስ በአዳዲስ መሰናዶች እንመለሳለን። እስከዚያው ግን ሰናይ የሳምንት ማክተም ይሁንላችሁ።